ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ሀብታሙ ስዩም ከአሜሪካ ድምፅ አብሬያችሁ ቆያለሁ። የበርካታ የኪነ ጥበብ ሰዎችን ሀሳብ የታደምንበት የ2013 የኢትዮጵያ ዘመን ሊጠናቀቅ ጥቂት ቀናት ቀርተውታል። አዲሱን ዓመት ከመቀበላችን በፊት ከተወሰኑት እንግዶቻችን ጋር ያደረግነውን ቆይታ ዳግም ልናስደምጣችሁ ወደናል። ጥዑም ሙዚቃዎችንም እንሰማለን። ኤልያስ አስማረ የድምፅ ምህንድስናውን ይከውናል። የዛሬዎቹን እንሆን ከመጽ ጀርባ በኤደን ሀብታሙ የተጻፈ ከአንባቢያን መልካም ምላሽ ያገኘ፣ በይዘትና አቀራረቡ ልዩ ነገር ይዞ የመጣ መጽሐፍ ነው። መጽሐፉ ደስታ ይበዛልኝ የተባለች ገጽ ባህሪ እረፍት የሚነሷትን ጥያቄዎች መልስ ለማግኘት የምታደርገውን ከማኅበረሰብ ወግ አስተሳሰብና እምነት ጋር የሚያላትማትን የሚያስፈርጃትን ፈታኝ ጉዞ ይተርካል። አመፀኝነትሽን ተቀብለሸዋል ይመስለኛል። የራሱ ብዙ ግጭቶች ይዘው ቢመጣም አስመስዬና ተመሳስዬ የውሸት ከመኖር ካመንኩበት እውነትና እምነት ጋር አመፀኛ፣ እብድ፣ ግትር፣ ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም እመርጣለሁ። ደራሲዋ ኤደን ሀብታሙ አብራን ታመሻለች። ከመጽሐፉ ጋር የተያያዙ ሀሳቦችን እናነሳሳለን፣ ከመጽሐፉ የተቀነጨቡ አንቀጾችንም ታሰማናለች። አመጽዋ ጀርባ በተሰኘው መጽሐፍ ውስጥ ያለችው ደስታዬ በዛልኝ ሞጋችና አፈንጋጭ አይነት ገጸ ባህሪም ናት። ስለ ደስታዬ ተጨማሪ ነገር እንስማ። የደራሲዋ ኤደን አምሳል ወይንስ ኤደን የምታደንቃቸው አሊያም የምታስባቸው ሰው ድምር የመጀመሪያ ጥያቄያችን ነው። በጣም ከከባድ ጥያቄ ነው የጀመርከው። ደስታዬ በጣም ጠንካራ ሴት ሀቀኛ፣ ግትር በፈፊ አረጋታል የሚሏት በአንዳንዶች አይን ወይም በብዙሀኑ ማህበረሰቡ አይን እንደዛ አይነት ሴት ነች። በጣም ትንሹን ምናልባት እጋራ ይሆናል እንጂ ምናልባት ምኞት ሊሆን ይችላል። አንዳንዴ ምኞቶቻችንን ወደፊት አርቀንን ስላቸው የለ እንደዛ ሊሆን ይችላል እንጂ በጣም ሩቅ ነኝ ያለሁት። ግን ብዙዎቹን ቫሌዎቿን በጣም ማምንባቸው ማከብራቸው እንደዚህ ቢሆን ህይወታችን፣ እንደዚህ ሀቀኛ ብንሆን እውነተኛ ብንሆን ለራሳችን ለእውነታችን ላመንበት ነገር ታማኝ ብንሆን፣ ለሌላውም እንሆናለን ብዬ ስልማመን እሱን እንዲንጸባረቅ ነው የፈለግኩት። እና ደስታ እሱ የተሸከመችው ግትር ነች ሀቀኛ ነች የሚባል የማይባል ነገር ብላ አትመርጥም። ብዙ መጽሐፎች ላይ እንዲህ አይነት ካራክተሮች ብዙ ነገር ይችላሉ አደለ? የምትፈልገውን ነገር በሙሉ ይሸከሙልሃልና እሱና አቅፋ ይዛልኛለች ለዛን የመረጥኳት። ለእኔ እብደት ብዙ መልክ አለው። የለየለት በሐኪም ወረቀት የተመሰከረለት የአእምሮ በሽተኛ አለ። መለስ ሲል ደግሞ ከተለያየ የአእምሮ ዝግብ ጋር የሚታገሉ በየደረጃው ብዙ ያለየላቸው እብዶች አሉ። ሶስተኛው ደግሞ በተለምዶ እብድ ወይም ወፈፍ የሚሏቸው ናቸው። ሶስተኞቹ ለእኔ እንቢተኛ፣ አመፀኛ፣ ሐቀኛ፣ አፈንጋጭ፣ ግትር፣ የተዘባረቀባቸው፣ የገባቸው፣ የነቁ ወይም ደግሞ የተገለጠላቸው ሊሆኑ ይችላሉ። ይሄ የእኔ እምነት ነው። የእናንተ ሳይንስ በተለያየ መልኩ ሊገልጸው ይችላል። በበኩሌ ግን የትኛው መብደት ከጤናማነት ብዙም የማይርቅ የሕይወት ክስተት እንደሆነ አምናለሁ። ልክ እንደ ጉሽ ጠላ ሰፈፍ በቀን ለብዙ ጊዜያት እየቀመስን መልሰን ትፍ እያልን እየተፋ ነው አንዳንዴም እየጠጣ ነው ያለ የህይወታችን አንዳች ቅርብ ክፍል እንደሆነ ይሰማኛል። ጥሩ። ራስሽን የቱ ጋር ታየዋለሽ? አጠያየቋ ስለ ራሴ ያለኝን ግልጽ አቋም ለማወቅ ይመስላል። ያው እንደምታየው አለየልኝም። ከሁለተኛዎቹ ውስጥ ገባ ወጣ ብዬ ይሆናል። ከሶስተኛዎቹ ጋር ግን ብዙ የምጋራው ነገር አለ። አመፀኛ ነኛ። መልካም። አመፀኝነትሽን ተቀብለሽዋል ይመስለኛል። የራሱ ብዙ ግጭቶች ይዞ ቢመጣም አስመስዬና ተመሳስዬ የውሸት ከመኖር ካመንኩበት እውነትና እምነት ጋር አመፀኛ፣ እብድ፣ ግትር፣ ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም መርጣለሁ። ይህንን ሁሉ ስም የሚያሰጠኝ ለብዙሃኑ እውነት መሳይ ነገር አለመገዛቴ ነው። ሀገርን ወይም መንግስትን የሚያሰጋ የአመፅ ጥንስስ ውስጥ የለም። አመጼ እንደሌላው አሜን ብዬ ለማንም አለመገዛቴ ብቻ ይመስለኛል። እንደ ሰማሁት ከመጽዋ ጀርባ የመጀመሪያ ወጥ መጽሐፍሽ ነው። ገበያው ከሚጠይቃቸው አውዶች ወጣ ያለ የራሱ ቅርጽና ግብ ያለው መጽሐፍ ይዞ መምጣት ያለው ፈታኝ ነገር ምንድን ነው? መልካም በረከት ሳለው። ወይ በጣም ቆንጆ ጥያቄ ነው። ለምን ጻፍሽ ወደሚለው ጋር የሚወስድ ይመስለኛል ይሄ ጥያቄ። እየጻፍኩት እውነት ለመናገር በኮሮና በደንብ የምንፈራ በነበረበት ጊዜ ቤት ውስጥ ብዙ ሰው በተቀመጠበት ጊዜ ነው እና ብዙ ለማሰብ ለማሰላሰል የምፈልጋቸውን ብዙ ነገሮች ለማድረግ ጊዜ ነበረኝ፣ ሰዓት ነበር። ቻናል ራይቲንግ የሚባል አጻጻፍ አይነት መንገድ ካለ አንድ ሀሳብ ራሱ አልቆ ድቅቅ ያለ ሀሳብ መቶልህ ያንተ ስራ ብዙውን ማውረድ እና መልክ ቅርጽ ማስያዝ ከሆነ በእንደዚ አይነት መልኩ ነው የጻፍኩት ብዬ አምናለሁ። ብዙ የኔ የራሽናል ጭንቅላታችን ብዙ ኢንተርፊር እንዳያደርግ ሞክር ያለው ግን እንደዛ ብትሞክር አሻራህ መውጣቱ አይቀርም። ፍላጎትህ የምትወደው፣ የምትጠላው ነገር እየወጣ መልሰህ አንተ ማየት አይቀርም። እንደዛ ነው የጻፍኩት። ከዛ ጽፌ ከጨረስኩ በኋላ ነው በምን መልኩ ወደ ገበያ ይቅረብ ወደሚለው የምመጣው እና አዲስ መጽሐፍ ይዘህ ስትሄድ ሰው እስኪያውቀው ድረስ እስኪለምደው ድረስ የራሱ የተለመዱ ከህትመት ጋር ከማከፋፈል ለህዝብ ከማድረስ ጋር የራሱ የሆነ ፈተና ይኖረዋል። ሁሉም የሚያልፍበትን አልፈዋለሁ። ግን ከምንም በላይ በምናምን አለሁኝ ሰው የሚፈልገውን ነገር ለማድረግ መክፈል ያለበትን ዋጋ ሁሉ መክፈል አለበት እና ስነሳ የነበረኝ አላማ በጣም ፖፑላር የምንለው አይነት ሀሳብ ይዞ ፖፑላር የሚባሉ ሀሳቦች አሉ፣ የሰዎችን ስሜት በቀላሉ የሚይዙ እና ታነባቸው አለ። ለዛ ጊዜ ይዞሃል፣ ስሜትን ይኮረኩራሉ፣ ወይ ያስደስቷል፣ ወይ ያስለቅሷል፣ ወይ ያነቃቁሃል። ከዛ ብዙ ላታስባቸው ትችላለ። እኔ ምን ቢሆን እመርጣ አለሁኝ ትንሽ ኦዲየንስም ጋር ሆኖ ትንሽ አንባቢም ጋር ደርሶ ግን ነፍሳቸውን ቢነካው ደስ ይለኛል። በእኔ ትልቁ ስኬት ብዬ የማስበው እሱን ነው። እና አዲስ ቅርጽ ነው የተለያዩ የስነ ጽሁፍ ሰዎችም አዲስ ቅርጽ ነው የአማርኛውን ቅርጽ ሰብረሸዋል። ለእኔ አንድ የጽሁፍ አንድ የጥበብ መንገድ ነው እና የጥበብን መንገድ መልክና ቅርጽ እናስይዘው ባለን ቁጥር ራሳችንን የመግለጽ ነፃነታችንን እያፈን ነው እንሄዳለን ብዬ አምናለሁ እና እንደውም ብዬው ነበረ ኢንተርቪው ላይ ስለነፃነት ለሚጽፍ ሰው የመጽሐፍ ነፃነት ከሌለው ውሸት ነው የሚሆነው እና ስለ ነፃነት እየጻፍክ ስለ ስነ ጽሁፍ ቅርጽ ከዚህ በፊት ስለነበሩ አካሄዶች በማሰብ ሀሳብህንና አካሄድህን የምትገድበው ከሆነ አዳዲስ ፈጠራዎች አዳዲስ መንገዶች እየጠበቡ ይመጣሉ ብዬ አምናለሁ እና ከነ ፈተናው ልባችን የፈቀደውን መንገድና አካሄድ ይዞ መሄድ በጣም ጥሩ ነገር ይመስለኛል። የመጽሐፍሽ የመጀመሪያ ምዕራፎች በገጠሟት አሳዛኝ የህይወት ገጠመኞች ምክንያት ወደ አመፅ የገባችውን ደስታይን ያስተዋውቀናል። ከአመፅ ጀርባ የነበሩት ፈተናዎች ሁሉ በእኔ ላይ የተደረጉ ሳይሆን ለእኔ የተደረጉ ናቸው ትላለች። በዚህ ሀረግ ውስጥ ልታስተላልፊ ስለፈለግሽው ብርሃናማ መልእክት ጥቂት ንገሪን። በጣም ቆንጆ አንቀጽ ነው። ቆንጆ ሀሳብ ነች ያነሳሻት። እንደው በአጠቃላይ ስናየው ህይወታችን ላይ ማንፈልጋቸው ፈተናዎች፣ ችግሮች ሲገጥሙ ወዲያው የምንወስደው መንገድ ይሄ ነገር እኔ ላይ ሆነ፣ ይሄ ነገር ተደረገብኝ፣ እንደዚህ ሆንኩኝ ብሎ ራስን ወደ ተጎጂ ወደ ቪክትም ሜንታሊቲ ውስጥ መክተት ነው የተለመደው አካሄድ። ከዛ ግን ብርታቱ ኖሩን አቅሙ ኖሮን ትንሽ ሰፋ አርገን ማየት ከቻለን፣ እውነት ማን ነው እኛን ቪክቲማይዝ ማድረግ የሚችለው እኛን ተጎጂ ቦታ ላይ ማስቀመጥ የሚችለው እኛ ካልፈቀድን በስተቀር? ስለዚህ የሚኖሩን አሁን ይሄ በጣም ለግለሰብ ደረጃ ያለ የህይወት የህይወት ኤክስፒሪየንስ ነው እዚህ ላይ የሚነሳው እና አንዲት ፈተና መጣችብኝ፣ ትልቅ የሆነ ትልቅ ፈተና መጣብኝ። ለዛ ፈተና ተረትቼ እጅ የምሰጥ ከሆነ እንደዚህ ሆኜ እኮ ነው እዚህ ላይ ያይቀረሁት ይሄ ነገር ስለተበላሸብኝ ነው ይሄ ነገር አልስተካከል ብሎኝ ነው የሚለው እዛው የውድቀት ሰርክል ውስጥ እንቀራለን። ግን አንድ ፈተና ወደኛ ሲመጣ ይሄ ነገር ምንድን ነው ለኔ ይዞ የመጣው የሚል ያቺን እጌታ ብቻ ያቺን ሀሳብ ለመቀበል ትንሽ ክፍተት ትንሽ ብርሃን ካለ ልባችን ውስጥ ያ ፈተና ፈተና መሆኑን ያቆምና ምንበለው የሚያስተምረንን መልእክት የምናይበትን መስኮት ይከፍትልናል። ለምሳሌ ከባድ ነገሮች ህይወታችን ላይ ሲመጡ እንዴት ብለን የምናያቸው? ይሄ ነገር ሆነብኝ፣ ይሄ ነገር እኔ ላይ ተደረገ ነው እንጂ ይሄ ነገር ለእኔ ሆነልኝ ብሎ ማሰብ በጣም ሩቅ ሊሆን ይችላል ግን በዛችሁ ሞመንት ይሄን ነገር እኔን ለመጉዳት አይደለም፣ በምንም ማለት ለምሳሌ በፈጣሪ ብናየው ፈጣሪ መቼም እኔን ለመጉዳት ይሄን ሊያረግ አይችልም የሚል እምነት ያለው ሰው ከዛ ቪክትም ሜንታሊቲ ውስጥ የማውጣት አቅም ይኖረዋል። ከዛ በኋላ ያ ፈተና ለእሱ ያመጣለትን በረከት በለው የማደጊያ መንገድ በለው ሌላ እይታ በለው የማያ አቅም ይኖረዋል። እና እያንዳንዱ ህይወታችን ላይ የሚመጡ ፈተናዎች የመጀመሪያውን እንደ ሽንኩርት ብና የመጀመሪያውን ልጣጭ ብንከፍተው ከዛ ሌላ ሌራ ሁለተኛውን ብንከፍተው ሌላ ሌላ ሽፋን አለው እና እሱን የማያ አቅም እንዲኖረን እኔ በግሌ ህይወት ወይ ተፈጥሮ ወይ ፈጣሪ ማናችንም ላይ ፈተና ይጥልብናል ብዬ አላምንም። ማለት እኛን የሚያተጋን ወይ የሚያሳድገን ወይ እኛን የሚያበረታን ነገር ካልሆነ ለመቅጣት ተብሎ የሚቀጣ ነገር አለ ብዬ አላምንም እና ያንን እይታ ለመሳል ነው የፈለግኩት በዛ ነገሮች እንዴት እንደተቀየሩ ለእኔም ለሌሎችም ግልጽ አልነበርም። መቀየራቸው ግን እንደ ጠዋት ፀሐይ ግልጽ ነበር። መንፈሴን ዝቅ የሚያደርጉና የሚያበሳጩኝ ሀሳቦች ብፈልጋቸው እንኳን አልመጣሉኝ። ከጓደኛዬ ብርሃኑና ከሊቁ ጋር የነበረኝ ቆይታ ትልቅ መብላላት ውስጤ እንደፈጠረ ተሰምቶኛል። ከምንም በላይ ከራሴ ጋር ተስማምቻለሁ። ያለምንም ውዝግብ ነፍሴ የምትለውን እሰማታለሁ፣ እታዘዛለሁ፣ በመስማት ውስጥ እቀመጣለሁ። ከአመፄ ጀርባ ያለው ቁም ነገር ራስን የመሆንና ወደ ውስጥ የመመለስ ከባድ ሂደት መሆኑ ዘግይቶም ቢሆን ገባኝ። በሕይወቴ ውስጥ ከትንሽ እስከ ትልቅ የነበሩ ፈተናዎች ወደ ራሴ እንድመለስ የሚያደርጉ የነፍስ ጥሪዎች እንደነበሩ ተረዳሁ። ከአመፄ ጀርባ የነበሩ ፈተናዎች ሁሉ በእኔ ላይ እየተደረጉ ሳይሆን ለእኔ የተደረጉ ነበሩ። የድሮ አለቃዬ አቶ ቢያድግልኝ በመጥበብ ውስጥ መስፋትን እንድመኝ እንድጨብጥ አግዞኛል። በመታፈን ውስጥ ነፃነት አግኝቻለሁ። በህይወት መንገድ ላይ ያሳለፍኳቸው መሰናክሎች ሁሉ በማደናቀፍ ፈንታ የበለጠ ብርታትና ማስፈንጠሪያ ጉልበት ሰጥተውኛል። በቅርብ ዓመታት ውስጥ እውቅናቸው እየጨመረ ከመጡ ወጣት ድምፃውያን መካከል አንዱ ነው። በአማርኛና ኦሮምኛ ቋንቋዎች ተጫውቶ በማኅበራዊ መገናኛ አውታሮች የለቀቃቸው ሙዚቃዎች በሚሊዮኖች የሚቆጠሩ ተመልካቾችና አድማጮችን ማግኘታቸው ድምፃዊ ኃይለ ኢየሱስ ፈይሳ ጆሮ ገብ ሙዚቃዎችን የመፍጠር ችሎታ የተቸረው ወጣት ስለመሆኑ ጠቋሚ ይመስላሉ። ከልጅነቱ ጀምሮ ለግል ስሜት የጀማመረው ሙዚቃ በእርግጥም ለዝናም ለእንጀራም እንደሚያበቃ ማረጋገጫ ሆኖለታል። ሙዚቃ ሕይወቴ ነው ብዬ የደመደምኩበትን ሞመንት አላስታውሰውም። ምክንያቱም ከልጅነት ጀምሮ ስዘፍን ነው የማስታውሰው። አለስ አንጎራጉሬ እየተጫወትኩም፣ ወደ ትምህርት ቤት እየሄድኩ ስዘፍን አስታውሳለሁ። የሆነ ከጊዜ በኋላ የመጣ ውሳኔ አይደለም። በዚህኛዎች ቦታ ሊሄድ ብያልኩበትን ሞመንት አላስታውሰ የዛሬ ስምንት ዓመት ገደማ ነው ኃይለ ኢየሱስ ከሙዚቃ አድማጮች ጋር የተዋወቀው። ሁለት የኦሮምኛና አንድ የአማርኛ ነባር ሙዚቃዎችን በአንድ ላይ መልሶ አቀንቅኖ ነበረ የመዘፈኖችን ለመስፈን ያነሳሳይ ነገር ቢኖር እጅነት በማስታወስ ውስጥ ነው። የትምህርት ቤት እጣ ተማሪዎች ሁነን ወደ ትምህርት ቤት ለመዘጋጀት ስንነሳ የመጀመሪያው ደውል አስታውስ ከሆነ ድሮ በሬዲዮ የመጀመሪያው ፕሮግራም ኦሮሚኛ ፕሮግራም ነበረ እና ከዛ ጀምረን ነው የምንነሳው። ፊታችንን ታጥበን፣ ቁርሱም፣ ደብተራችን አስተካክለን የምንወጣው የነበረው እና በዚህ ሰዓት ወደ ትምህርት ቤት በምንሄድበት ጊዜ የምሰማው ዘፈን ኢሻ ሊሆን ይችላል ደግሞ አስኮትን እነዚህ ዘፈኖች ብዙ ጊዜ ሰማቸዋል። ትምህርት ቤት እየሄድኩኝ ማለት ነው። ስመለስ ደግሞ ዜና ከስድስት ሰዓት ዜና በኋላ ስፖርት ፕሮግራም ቀርቦ ቀጥሎ የሚመጣው የነበረው ዘፈን ብዙ ጊዜ የማስታወሰው የነበረው ያዥል ቀጠሮ ነበረ። ሰው እነዚህን ነገሮችን ቻይል ሁሌ የሚያስታውሱ ነገሮች ናቸው እና ከበዚ አይነት መጀመሪያ የተጀመረው ዘፈኑን ለመስራት ያሰብኩት እንግዲህ ልክ እንደጠየቀኝ በአድማጮች ወይም ደግሞ እንግዲህ ተሰጠኛም አስተያየት አይ ቲንክ ደስ የሚል የሚያበረታታ ነው። ዳስ በአሁኑ ሰዓት ላይ ደግሜ ደጋግሜ እስከ ዛሬ ድረስ በዚህ እየሰራ ያለሁት ጥሩ ምላሽ አድማጮች ስላገኝ ነው። ኃይለ ኢየሱስ አጀማመር ይሄ ቢሆንም፣ ቀስ እያልክ በወጥ ሙዚቃዎች ደግሞ ተመልሰሃል። ከሙዚቃዎች መካከል የሙያ ታሪኬን ቀይረዋል፣ በርካታ አድማጮችና ተከታዮችን አፍርቶልኛል የምትለው ሙዚቃ የትኛው ነው? ሀብዬ ገና አስናስኮቱ ሲወጡ ቀጥሎ የወጣው ሳላሽ ነው። እነዚህ ሁለቱ ዘፈኖች በእርግጠኝነት የሆነ ስራ መሰረት አስይዘውኛል ብዬ አስፋናለ። አስኮቱና ሳላሽ የሚሉ ዘፈኖች ቀጥሎ የመጡት የተሰሯቸው ነገሮች አይንክ እነሱ ላይ ነው እየገነባ የመጣው። ስለዚህ አይንክ የመጀመሪያዎች ከመጀመሪያው ጀምሮ ያሉት እነዚህ ሁለት ዘፈኖች ይመስለኛል። ከተወዛዋጆች ጋራ ፋውንቴን ውስጥ እየጨፈራችሁ የተቀረጻችሁት አንድ ሙዚቃም አለ፣ ናናዬ የሚለው እሱ የነበረው ተቀባይነት ከፍ ያለ ነበረ። ስለ እሱ ሙዚቃ አሰራር እስኪ ጥቂት ንገረን። እኔ ናናዬ በቪዲዮ አይ ቲንክ በቪዲዮ አቀራረቡ ሌላ እንትሰኝ ይሆናል አይ ቲንክ በነበረ ነገር ላይ ከቪዲዮ ተጨምሮበት ከውዝዋዜ ጋር ምክንያቱም እነዛ ዘፈኖች የመጀመሪያዎቹ ምስሎ ዘፈኖች ናቸው እና ይሄ ሲንግል የሲንግል የሚጮፉ ዘፈኖች አልነበሩ። ሁለት ምስሎ የሚደመጡ ነገሮች ነበሩ እና ና ከውዝዋዜ ጋር ከቪዲዮ አቀራረጹ ከቪዲዮ ዳይሬክቲንግ ጋር ተጨማምሮበት ከልጆቹ በጣም ደስ የሚል ኮሪዮግራፊ ጋር አይ ቲንክ እሱ ሌላኛ ሌላ አድማጭም በነበረኝ ላይ ሌላ አድማጭም ጨምሮልኛል። በእርግጥ ቪዲዮ የተሰራው አሜሪካን ሀገር ሙዚቃውን ያቀናበረልኝ አሸበር በላይ ነው። ቪዲዮን የቀረጸልኝ ዛጎል ፊልም ፕሮዳክሽን ፔዲ የሚባል ልጅ ነው። ደስ የሚል ጊዜ ነበረ። ደስ የሚል ጊዜ ነበረ። እኔ እናና ቀረጻ ላይ በሚገርመ ሁኔታ ካሜራ ጠፍቷል። ይሄ እየተሰራ ያለው ነገር ደስ የሚል ነገር ነበር፣ እና ከአንዱ ሎኬሽን ወደ አንድ ሎኬሽን ስንሄድ የነበረውን አንድ ካሜራ ጥለን ሄድ ነው። ሰርግ ቀርጾበት ነበር መሰለኛል ልጁ መናገር አልፋል ና እንደ ታሪክ አስታውሽ ከማውራት አንጻር ነው እና ሰርግም ተቀርጾበት ውስጡ በሚሞሪ ነበረው። ይህ እናናይን ሳስታውሰው እነዚህ እነዚህ ነገሮች አውረት ልኛል በጣም ደስ የሚል ጊዜ ነው። አዘሴም ታይም ደግሞ እንዲህ አይነት ነገሮች ማርፈውበታል። የውዝዋዜ ነገር ከተነሳ፣ በዚህ ሙዚቃ ላይ አንተ ጎበዝ ተወዛዋዥ እንደሆንክም ታሳያለህ። ከዚያ በኋላ ያሉ የተለያዩ ቪዲዮችም ላይ በውዝዋዜው ትሳተፋለህ። በስልጠና የተገኘ ነው በውዝዋዜው ስራ ውስጥ ማልፈሃል ወይስ እንዲሁ በግል ጥረት ያዳበርከው ተሰጥኦ ነው? ውዝዋዜን ስታነሳ እንግዲህ እምቻት ስምቻ አንድ ውዝዋዜ አለችን። ያቺ ውዝዋዜ የመጀመሪያ ጊዜ እነ ተወዛዋዦቹ ነዳኒ የተወዛወዙ የሆነ ቦታ ላይ አብሬያቸው እንዲገባ ብዬ እነሱ የሰሩትን ኮሪዮግራፊ ልል አልችልም። እኔ የምችላ ትቻለችን ብያቸው ነው እነሱ ያሉልኝ ያችን ፓርክ። ተወዛዋዥ ሆኛ አላውቅም። የውዝዋዜን ስልጠና የለኝም። እንደ ባህል የሆነ ስፔሻል የሚያንቀሳቀስበት የሆነ ነገር አለው እያንዳንዱ ሰው እና ያችን ተጠቅሜ ነው ሄድኩት። ሌላኛውም ቪዲዮዎች ላይ ስመጣ የምችላት ነገር ነው የምላት የምችላት ነገር ነው የሚሄደው እንደውም አይ ቲንክ ጨርሳል ጨርሳል ቀር ብዙ ጊዜ የሰርግ ስራዎች ውስጥ ጎልቶ እየተደመጠ ያለው ጭብጥ ሰላምና መከባበርን ሰባኪነት ይመስለኛል። ፍትህ ናፋቂነትም አለበት። ወደ እነዚህ ሀሳብ ጭብጦች እንድትዞር ያደረገህ ምክንያቱ ምንድን ነው? ስለ ፍቅር ተወደደ ነው ምናው ዘፈን ሀሳብህን የምትፈልገውን ነገርህን አንተ ባየህበት መነፅር ውስጥ ያየሀቸው ነገሮች የታዘብካቸው ነገሮች ነው የምትላቸው። ስፔስፊክሊ ይህኛውን ነገር ልናገረው ይህኛውን ነገር ልበለው እያላልኩም። በዚህኛው ዘፈን ላይ ዘፈኖች ላይ ያሉት ግጥሞች ትነቃለች ናቸው። የፍቅር ተወደደን ከመቅረጽ በፊት ግጥምና ዜማውን እየሰራሁ ላይ ከሳምንት አይነት በፊት እየጻፍኳቸው ነበር ግጥሞችን እና ስቱዲዮ ቅዳሜ ቀን ነገር ነው ሰኔ ውስጥ አካባቢ ነው ቅዳሜ ቀን ስቱዲዮ ሂጄ ሳምፕል ገብቼ ውህሉለት ዋስ ከእንቅልፌ ስነሳ የሆነ የነበረ የሰሊሙ ላሉ የነበረው ግድያ ተከስቶ ነበረ። ለሊቱ ማለት ነው። ከዛ በኋላ የጽመርኩት ግጥም ቢኖር የነበር ሲጠፋ ይመስላል ያልነበር የምትለው ግጥም ነው። ሌላው ደግሞ ሁሉ ከዛ ጊዜ የጻፍኩት ነገር ነው። ሰማሁ ከሆነ ሁኔታዎች ጋር ከነገሮች ጋር ተገናኝቶ ይሄ ነው። ገብቶሃል እና ህመምህን ወይም ደግሞ ስሜትህን አንተ የሚሰማህን ነገር በእኔ ቋንቋ ብለው ፐርሰናል ይሆናል እና ሞር ላይገባም ይችላል። ምን ለማለት ፈልጎ ነው የሚለውን ነገር ማለት ነው። ሰው እንደ የተሰማኝ ስሜት ባገኘኋቸው የስነቃል ግጥሞች ውስጥ ስላየሁኝ ራሴን እነሱን አድርጌ ዘፈንኩት። ቪዲዮ ዘፈኑ በተሰራ በአመቱ አካባቢ ደግሞ መልሶ የወጣው ዘፈኑ ሰዎች ሁሉ ተቀብሎታል። ይመስለኛል ማለት እነሱ እኔ ውስጥ ያለው ነገር እነሱ ጋር ሃይሌ አንድ ሙግት ይነሳል። በአጠቃላይ ሙዚቃን በተመለከተ ማለት ነው። ሙዚቀኞች ወቅታዊ ጉዳዮችን በተመለከተ መዝፈን አለባቸው የሚሉ አሉ። በሌላ በኩል ደግሞ ወቅታዊ ሙዚቃዎች ወቅት ሲያልፍ ስለሚረሱ እነሱ ላይ ማተኮር የለባቸውም የሚሉም አሉ። አንተ በዚህ ሙግት ውስጥ የትኛውን ሀሳብ ትደግፋለህ? ማለት ሪስፖሳጅ ማለት ነው ለእኔ በሚገባ አይበልኩም ማለት ነው። ስለዚህ ስምን ዝናን ከማግኘት አንጻር ወይም ደግሞ እሱ በሚናገረው እሱ በሚዘፍነው ዘፈን ውስጥ ለውጥን አመጣለሁኝ ወይም ደግሞ የድምፅ የህዝብን ድምፅ ወክዬ እናገራለሁ ብሎ የሚያስበውን ነገር ነው አርቲስት የሚሰራው ሰው ወንስካምቱ ወቅታዊ የሆኑ ነገሮች ደግሞ ሲመጡ የተረዳውና በል ብሎ የሚልህ ነገር ካለ ሶኪ በግድ ሲሆን ጥሩ አይደለም ውስጥ በል ብሎ ሲልህና ሙሉ የሆነ ነገር ሲኖር አስታራቂ ሆነው ሲገኝ፣ እስክድ እንደኔ እንደኔ አርቲስት ነፍሱ የተሰማውን ነገር መስራት አለበት። አርቲስት ስላየው ጉዳይ በደንብ በጥልቀት እስኪገባው ድረስ ሀሳቡን ማሸት ማመላለስ፣ ከወጣ በኋላ ደግሞ ጥቁ ምንድነው የሚሉስ ነገሮችን ማየት አለበት። ኤቭሪ ታይም የሆነ የሆነ ጉዳይ ሲኖር የሆነ ወቅታ የሆነ ነገር ሲኖሩ ህንጻ አለኝ ዜማ ምሰራለሁ፣ መጽሐፍ ይቻላል ብሎ ማለቱ ጎልም የለውም፣ ታርጌትም አልነበረውም። እና መጀመሪያ ማለት ነው በል ብሎት የሚሰማው ነገር ኖሮ ከተባለ ጻሌ የመጨረሻው ደግሞ ታርጌት አስታራቂ የሆነ ነገር ከሆነ ወቅታዊ ነገሮች ላይም አርቲስት ቢዘፍን ሰኬ አርቲስት መጀመሪያ ነፍሱን መስማት አለበት። በመቀጠል እሱ የተሰማውን ስሜት ለሰዎች ከማስተላለፉ በፊት ጎል ቢኖረው ያልፈጠረበት ያለመበት ቦታ የመጨረሻው ምንድን ነው የሚለውን ነገር ቢሰሙት፣ ሊያመጣ የሚችለው ነገር ምንድን ነው የሚለውን ነገር አስበውበት ቢሆን ወቅታዊ ነገር ላይ ብትሰሩ ችግር የለውም። በቅርቡ ለአባትህ ማስታወሻ የሆነ ሙዚቃ ተጫውተሃል። በኦሮምኛ ቋንቋ ቪዲዮው ላይ እንግዲህ በመማሪያ ክፍሎች ውስጥ የምናያቸው ሰዎችም አሉ። ከአባት ጋር ቪዲዮንም ያዘጋጀኸው አንተ ስለሆን የተሳተፉት ሰዎችስ እነማን ናቸው? በነገራችን ላይ በርሲሳ፣ ስለ አስተማሪ ነው የዘፈኑ ሀሳብ። ስለ መምህር መምህር ማለት ዶክተሩን፣ ኢንጂነሩን፣ ፓይለቱን የተማረውን ኃይል ወይም ደግሞ ሀገርን ሊያሳድግ የሚችለውን ኃይል ያስተማሩ ሰውዬ ነው። ዊዝ በጣም በጣም ትንሽ በሆነች የወርሃዊ ደሞዝ ሀገር የገነባ ሰው ነው። መምህር ማለት መምህራኖች ያስተማሯቸው ሰዎች ናቸው። አዳዲስ ፈጠራዎች የሚፈጠሩ በአስተማሪዎች የተማሩ ሰዎች ናቸው። ስለዚህ ለነዚህ ነገሮች ሁሉ ስረ መሰረት የመጀመሪያው መምህር ነው አስተማሪ ነው መምህር ነው እና ያ መምህር ምንድን ነው ሌባ የማይሰርቀው እሳት የማያቃጥለውን ሀብት ነው ሰጥቶን ያለፈው ወይም ደግሞ እኛ እዚህ የደረስነው እና ሁሌ አባቴ መምህር ነው የቀለም አስተማሪ አስተምሮኛል ሰባት ስምንተኛ ክፍል በቴሌቪዥን ላይ የምትመለከቱት ወላጅ አባቴ ነው መምህር ፈይሳ ይባላል ለአራ ሰላሳ ዘጠኝ እስከ አርባ ዓመት አካባቢ በማስተማር ህይወት ላይ የኖረ ሰው ነው። ብዙ ትውልዶችን አስተምሯል። ስለዚህ ሰው እንደ አባትነቱ እጅግ መልካም የሆነ አባት፣ አራያ የሆነ አባት፣ እየመከረ የሚያኖር ሳይሆን እየኖረ የሚያሳይ ትልቅ መምህር ነው ለእኔ አባቴ እና ስለዚህ ሰውዬ ማለት የምችለው ነገር ምንም ነገር የለም። አስተማር ትልቅ ዛሬ ያገኘሁት ነገር ፋያም የሆነ መልካም ልጅ ከሆንኩኝ ጥሩ ዜጋ ከሆንኩኝ በምሰራውም ምስ ስራ ላይ ያለኝ ያገኘው ስህተት ካለ ስፒከር ዘፌም እና ጥሩ መምህሬ አመሰግናለሁ ማለት ትፈልጋለሁኝ። እና በዚህ ተጀምሮ ዘፈኑን ሰራን። የምትመለከታቸው እዛ ክፍል ውስጥ አሉት ልጆች የኔ ተራናሾች ናቸው። ከመጀመሪያዋ ተነስታ ካወራችሁ ያወራችሁ የወንድሜ ባለቤት ነች። እሱ እዚህ የለም፣ ወደ ውጭ ሀገር ነው ያለው። እሱን ወክላነሳው የምታወራው ሌሎቹ በሙሉ ተራናሾች ናቸው። ሁሉም ተነስተው እያመሰግኖች ነው የምትመለከተው። በዛ ላይ እና በህይወቴ ማድረግ ከምፈልጋቸው ነገሮች መካከል አንዱ ይሄ ነበረ። እግዚአብሔር ፍቃድ ደግሞ ይሄ ሆኖልኛል። የዘፈኑ ሀሳብ ግን ያው ስለመምር ነው። ቀለም ትምህርት ላስተማሩ ሳይማሩ ላስተማሩ አባትና ፈንዱ ቤቶች የትምህርትን ጠቀሜታ አውቀው እንጀራ ጋግረውም ውሃ ሸቀውም ልጆቻቸው ወደ ትምህርት ቤት የላኩት እነሱ እያረሱ በባዶ እግራቸው እየሄዱ ለልጃቸው ሸራ ጫማ ገዝተው ወደ ትምህርት ቤት የላኩት ሰዎች የትምህርትን የመማርን ትልቅነት አውቀው ነው እና እነዚያ ሰዎች ለልጆቻቸው እንዳደረጉት ይሄ ዘፈን ለሁሉም ሰዎች መልካም ያደረጉ ያደረጉልን ሰዎች ይሁን ብያለሁኝ። Thank <music> you. አብረን ስላመሸን በእጅጉ ደስ ብሎናል ሀብታሙ ስዩም በመስተንግዶ ኤልያስ አስማሪያ ደግሞ በቅንብሩ አብረናችሁ ነበርን የሳምንት ሰው ይበለን።